Boys of America. Yeah. ትናንት የተከፈተው የኢትዮጵያ ሳይንስ አካዳሚ ሁለተኛ ጉባኤ ዛሬ ተጠናቋል። ጉባኤው ትኩረት ሰጥቶ የጥናት ጽሑፎች ከቀረቡባቸውና ውይይት ከተደረጉባቸው ቁም ነገሮች መካከል በኢትዮጵያ እውቀት አመንጭ የሆኑ የምርምርና ጥናት ዩኒቨርሲቲዎችን እንደምን መፍጠር ወይንም ማጠናከር ይቻላል የሚለው አንዱ ነበር። በዚህ ርዕሰ ጉዳይ ጥቂት ምሁራን የጥናት ጽሑፎቻቸውን አቅርበዋል። መለስካቸዋማ ከእነዚህ መካከል የባህር ዳር ዩኒቨርሲቲውን ፕሬዚዳንት ዶክተር ባይሌ ዳምጤን አነጋግሯቸዋል። ባህር ዳር ዩኒቨርሲቲን የጥናትና ምርምር ዩኒቨርሲቲ ለማድረግ በአመራሩ ቁርጠኛ ሀሳብ ለመኖሩ ፕሬዚዳንቱ ዶክተር ባይሌ ዳምጤ ተቋሙ ዛሬ ያለበትንና የወደፊት ጉዞውን በወፍ በረር ያቀረቡት ቅኝት በቂ ሊሆን ይችላል። በተለይም ይህ ፍኖተ ካርታ የተገለጠበት ሰማያዊው መጽሐፍ የተሰኘው ቅልብጭ ያለ ጥራዝ ባህር ዳር ዩኒቨርሲቲን በሚቀጥሉት አስር ዓመታት የምርምር ዩኒቨርሲቲ ለማድረግ ያለውን ቁርጠኝነት ያመለክታል። ዶክተር ባይሌ ዳምጤ ከመድረክ ላይ ሆነው ባህር ዳር ዩኒቨርሲቲን የምርምር ዩኒቨርሲቲ ለማድረግ የተለየ መንገድ ተከትለናል ሲሉ ሰምቻቸው ነበር ምን ማለቱ ነው? ነበር ያልኳቸው ዋናው መንደርደሪያው እንዴት ነው ትምህርትን፣ እውቀትን፣ ክህሎትን አጠቃላይ አስተሳሰባችንን እናሳድገን፣ ማህበረሰባችን ሁላችን የምናድገው ምንድን ነው ሚስጥሩ? እድገት ምንድን ነው? ይህንን እድገትስ እንዴት በእውቀተኛ ማምጣት እንችላለን የሚለውን ከዚህ እይታ አኳያ ዩኒቨርሲቲ ምን አይነት ሚና ሊኖረው ይገባል የሚለውን ለመመለስ በአደረግነው ሂደት እና ሀገሪታችንም የምንትከተለው የልማታዊ መንግስት መስመር ብለን የምንከተለው ከሱ ጋር በመተሳሰር እንዴት ነው አንድ ዩኒቨርሲቲ የልማት ኃይል ሊሆን የሚችለው የሚለውን ለመመለስ ተገቢ ብለን ያገኘነው መስመር ነው ይሄ። የምርምር ዩኒቨርሲቲ የሚለው ጽንሰ ሐሳብ ማለት ነው፣ ዋናው ጭብጡ ሲጨመቅ። ሐሳቡ የመነጨው ጀርመን ነው እና መጀመሪያ ትምህርት ሲባል እንዲሁ ያለውን እውቀት ከትውልድ ወደ ትውልድ ማስተላለፍ ላይ ያተኮረ ነበረ። ጀርመኖች ግን የተገለጠላቸው አንድ ምስጢር፣ አይ ትምህርት በነበረው ትውልድ ያለውን እውቀት ብቻ ለሚቀጥለው ትውልድ ማስተላለፍ ሳይሆን አንድ ትውልድ ሊጨምርበት ይገባል፣ ሊያሻሽልም ይገባል፣ ሊያዳብርም ይገባል የሚለው ሐሳቤ ነው። ስለዚህ ዩኒቨርሲቲም ከዚህ እይታ ሲቃኝ እስካሁን በዓለም ላይም ሆነ በተለያዩ ሀገሮች የተገኘውን እውቀት ያለውን እውቀት ሰብስቦ ለአዲሱ ትውልድ ማስተላለፍ ብቻ ሳይሆን አሁን ያለው ትውልድ ወጣቱም፣ በተለያየ እድሜ ደረጃ ያለው ሰው እውቀት ከአካባቢው ይፈጥራል፣ ያዳብራል። ስለዚህ እውቀት ትምህርት ማለት ዩኒቨርሲቲ ውስጥ ትምህርት ሲባል ያለውን እውቀት ብቻ መጽሐፍ ላይ ያለውን ብቻ መያዝ ሳይሆን ከከባቢያዊ ከምንመለከተው ነገር እውቀት ፈጥረን መጨመርም አለው የሚለውን ሚና የሚያመጣልን ነው። ይሄ የምርምር ዩኒቨርሲቲ የሚባለው ጽንሰ ሐሳብ። ስለዚህ ዩኒቨርሲቲ የሚባለው ተቋም እውቀትን መጠበቅ፣ ማስተላለፍ ብቻ ሳይሆን ማዳበርም አለበት የሚለውን ጭፍት ለመጨመር ታዲያ ይሄ ከሌሎች የሚለይ በምንለው። ታዲያ እናንተ ይሄ የተለመደ መሰለኝና ነው እንግዲህ በእኛ ሀገር እውቀት የሚጨምር የምትለው አቃል ናት። እንግዲህ ቁም ነገሩ ያለችው እና እውቀት ለመጨመር የምትችለው ስትመራመርና አሁን ነው። መመራመር ባህላችን ደግሞ በዩኒቨርሲቲው ያን ያህል የዳበረ አይደለም። ብዙ መምህር ምርምር የሚሰራ አይደለም። ስለዚህ የምርምር ዩኒቨርሲቲ የሚባለው ይሄ የመጨረሻ ዲግሪ ወይም ሶስተኛ ዲግሪ የሚባለውን የያዘ ግማሽ ዩኒቨርሲቲው ካለው ቁጥር ግማሹ ያህል ሶስተኛ ዲግሪ ያለው ሲሆንና አብዛኛው ይሄ በሙሉ ምርምር ላይ ሲሳተፍ፣ በብዛት የድህረ ምረቃ የሁለተኛ እና የሶስተኛ ዲግሪ የሚማሩ ተማሪዎች በብዛት ያሉት ዩኒቨርሲቲ እና በርካታ በጀት ለምርምር የሚመድብ ዩኒቨርሲቲ የምርምር ዩኒቨርሲቲ ይባላል። እንግዲህ በሂደታችን ከኛ ስናየው በብዛት ሰው መምህሩም የሚመስለው ማስተማር ነው ስራዬ ብሎ ነው የሚለየው መጀመሪያ ዩኒቨርሲቲ ሲቀጠር። አሁን ግን ዩኒቨርሲቲ ሲቀጠር የምርምር ዩኒቨርሲቲ አሁን በሰለጠኑ ሀገሮች፣ ምዕራባዊ ሀገሮች ላይ በተለይ የወጣላቸው የምርምር ዩኒቨርሲቲ የሚባሉት አንድን መምህር የሚቀጥሩት በምርምር ብቃቷ ወይም ብቃቱ በቀዳሚነት በመመዘን ነው ማለት ነው። እና ያንን ህሳቤ ነው ወደኛ ያመጣነው። እስቲ እስከዛሬ ድረስ ባህርዳር ዩኒቨርሲቲ የምርምርና የጥናት ዩኒቨርሲቲ ለማድረግ ከጀመራችሁ ጀምሮ በዚህ መንገድ ምን ያህል ሄዳችሁ? እንግዲህ ያው ቅድም ለመግለጽ እንደሞከልሁት አሁን ባህርዳር ዩኒቨርሲቲ ላይ የመጀመሪያው መገለጫ የሁለተኛ እና የሶስተኛ ዲግሪ ተማሪዎች መኖር ነው። እነዚህ ናቸው የሚመራመሩት በዋናነት እና ስንጀምር ምንም አይነት የሶስተኛ ዲግሪ አልነበረንም። አሁን ወደ ሀያ ደርሰናል፣ ሶስተኛ ዲግሪ ትምህርት የምንሰጥበት ፕሮግራም ማለት ነው። ከመቶ በላይ ተማሪዎች አሉ ማለት ነው፣ ሶስተኛ ዲግሪ የሚማሩ የሁለተኛ ዲግሪ ከአምስት ሺህ በላይ ተማሪዎች አሉ። እነዚህ ተማሪዎችን ብቻ ብትወስድ ያው መመራመር ግዴታቸው የሆኑ ሰዎች አሉ ማለት ነው። እነዚህ ከነዚህ ጋር ደግሞ እነዚህን ምርምር የሚመሩ ምሁራን አሉ ማለት ነው። ስለዚህ በርካታው የዩኒቨርስቲያችን ስብስብ ወደ ምርምር እየገባ ነው ማለት ነው። ዝም ብሎ ያለውን መጽሐፍ ማስተላለፍ መድገም፣ እሱ ላይ እንትን ማለት ሳይሆን እየተመራመረ ነው ማለት ነው። በሚመራመርበት ጊዜ በነገራችን ላይ አዲስ ዕውቀት መፍጠር ብቻ ሳይሆን ለኢትዮጵያ ነባራዊ ሁኔታ የሚመጥን ለኢትዮጵያ በሚሆን ሁኔታ የመቀመር ከባቢያዊ ነክ እውቀት ይፈጥራል ማለት ነው። ስለዚህ ከባቢያዊ ሁኔታውን የሚቀይራል ማለት ነው። ለምን የመጻፉን የጻፉት ሰዎች ወይ የሚያገኙት ሰዎች ከባቢያዊ ሁኔታውን አይተው ሳይሆን በሺህ ኪሎ ሜትር ላይ በርቀት ላይ ሆነው ያው በአጠቃላይ ይሰራል የሚሉትን ሕሳቤ ነው የሚያስቀምጡት። ግን ከኛ ነባራዊ ሁኔታ አኳያ እንዴት ነው የሚሰራው? እንደውም በነገሮ ላይ ሌላ ሰው ይነገራል። ከነግሮ አንዱ መለያ ባህሪያችሁ እውቀትን ምርምርን ኢትዮጵያዊ ማድረግ የሚል ነገር ነው የተናገሩት። ምን ማለት ነው? ይሄ ማለት እንግዲህ እኛ የምንኖረው ኢትዮጵያ የሚባል ሀገር ውስጥ ነው። ኢትዮጵያ የሚባል ሀገር የራሱ በዛ ህይወት ያለው የራሱ መልካም አቀማመጥ ያለው የራሱ ታሪክ ያለው የራሱ አስተሳሰብ ያለው ሀገር ነው ማለት ነው። የራሱ የተለያዩ እሳቤዎች አሉት። ስለዚህ አንድ ሰው እውቀቱን የሚጻፈው እውቀት ሁሉን አቀፍ የሆኑ እውቀቶች እንዳሉ እንደተጠበቀ ሆነው አንድ ሰው ተማረ የምንለው የአካባቢውን ነባ ሁኔታ አካባቢውን ሁኔታ ሲረዳ ነው። ምን ማለት ነው? ይሄ ከተባለ አሁን በምሳሌ ብናስረዳ የስነ ህይወት ትምህርት የተማረ ሰው ስነ ህይወት ውስጥ የተራቀቀ የኬሚስትሪ ቀመር ወደ መናገር ጥልቀት ውስጥ ከመግባቱ በፊት ኢትዮጵያ ውስጥ ያሉ አትክልቶችን እጽዋትን፣ እንስሳትን በአካባቢው ቋንቋ ማወቅ፣ ባህሪያቸውን መረዳት፣ ምን ምን እንዴት እንደሚሆኑ መረዳትና መገንዘብ ከከባቢያዊ ሁኔታው ጋር በዚህ መረዳት በሚያረገው ጥረት በምታረገው ጥረት እውቀት የመፍጠር እድሏ በጣም የሰፋ ነው የሚሆነው። ስለዚህ ኢትዮጵያዊ እናርገው ስንል በዋናነት እውቀት የሚሰጥ ኃይል ነው ከተባለ ያ ኃይል ደግሞ ኢትዮጵያ ውስጥ ያለውን ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ሁኔታ የሚለውጥ መሳሪያ ሊሆንህ ይገባል ማለት ነው። ያ ትምህርቱ መሳሪያ ካልሆነህ ያው በሀገራችን አባባል የምን ጋን መብራት ይባላል፣ ወይም ደግሞ ዝም ብሎ ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያዊ እናድርገው ስንል እውቀትን ምንም እንማርምን ምንም እንወቅምን መጀመሪያ እንወቀው ካወቅ ነው። በኋላ ወዲያውኑ ግን መጠየቅ ያለብን የት ጋ በኢትዮጵያ ነባራዊ ሁኔታ እንዴት እንጠቀምበታለን የት በምን ሁኔታ ስራ ላይ መዋል ይችላል የሚለውን ጠይቀን መልስ አግኝተን በተግባር ፈትሸ ነው መስራትና ለመስራቱን አረጋግጠን ሲሰራ ስንቀበለው ነው እውነተኛ ነገር መጨበጣችን የሚታወቀው እንጂ መጻፉ ላይ ያለውን ስለላ ላስታወስ ነው ምንም ነገር። ስለዚህ የሚሉኝ ዓለም አቀፋዊ የሆነውን እውቀት ለኢትዮጵያ ሁኔታ መጠቀም በሚያስችል መቀየር ማለት ሆነ። እንግዲህ እውቀት የሚገኘው ከእናንተ ይገኛል፣ ከብዙሃን መገናኛ ከመጻፍ ይገኛል ከጉብኝት ይገኛል ከጋዜጣ ከተለያየ ይገኛል። ግን ያውቀት እውነት ነው ይሰራል አይሰራም የሚባለው የሚለካው ያውቀት እውነተኛነቱ የሚረጋገጠው በተግባር ሜዳ ነው። ስለዚህ ተግባር ሜዳ ደግሞ የምንኖርባት ይቺህ ኢትዮጵያ የምትባለው ሀገር ላይ ነው ተግባር የምንጠቀምበት ነው። ስለዚህ ያው የያዝ ነው ምን ምን የያዝ ኢትዮጵያ ላይ ካልተጠቀምንበት ኢትዮጵያ ስለምንኖር ኢትዮጵያዊ ስለሆን ያውቀት ከንቱ ልፋት ነው የሚሆንብን ነው። ስለዚህ የት የምናገኘው የት ለኢትዮጵያዊ ሁኔታ እንጠቀምበት የሚሰራ ከሆነ ሌላ ደግሞ ስለ ቋንቋ አንስተው ነበር። በአማርኛ ለማስተማር በአማርኛ ለመመራመር ፍላጎት እንዳላቸው ገልጸዋል። ይሄ ወደ ዓለም አቀፋዊ እንግዲህ እንዳሉት ኢትዮጵያዊ ማድረግ ይቻላል። እውቀትን ግን ይሄ በሌላ አገሮች ተቀባይነት ሊያገኝ እንዲችል ለመጻፍ ለማስፋፋት እውቀትን ከዚህ የሚወጣውም አዲስ ነው የሚሆነው እውቀቱ ከእናንተ ምርምር። ያን ለማድረግ የአማርኛ ሚዲየም የአማርኛ መገናኛ ሆኖ ሊያገለግል የሚችልበት ሁኔታ እስከሌለ ድረስ እናንተን የበለጠ አይደፍቃቸውም ወይ? የበለጠ ታዋቂ እንዳትሆኑ አያረጋቸውም ወይ? በእኛ ግንዛቤ እንዲያውም የበለጠ ታዋቂ ነው የሚያደርገን ባይነኝ። እንዴት ምንድን ነው? ዞሮ ዞሮ ቁም ነገሩ ያለ ከተገኘው ጭብጥ ነው ቋንቋ መግለጫ ነው። ስለዚህ ይዘታችን የያዝነው ቁም ነገር የያዝነው ዕውቀት ወይም ክሎት ወይም አጠቃላይ ምንድን ነው ንድፈ ሐሳብ እንበለው በጣም ጠቃሚ ንድፈ ሐሳብ እስከሆነ ድረስ በእኛ ቋንቋ መግለጽ ያለብን። ዋነኛው ቁም ነገር አንድ ነገር የምትፈጥረው ለራስህ ነው ለመጠቀም ነው። ስትፈጥርም ስትፈጥር እውቅና ለማግኘት አሜሪካ ያለ ፕሮፌሰር እንዲቀበልህ ምንም ጀርመን እንዲቀበልህ አይደለም። ያ ካለማውስ መግባት የለበትም። ዋናው ቁም ነገርህ አንተም እየኖርህ ስለሆነ በዚህ ሀገር ላይ እየኖርህ ስለሆነ ከባቢ በቀን በቀን እያየኸው ስለሆነ ጋሃዳ ዓለማዊ ስለሆነ ጋሃዳ ዓለምህን ለመረዳት በምታረገው ጥረት ያንን ጋሃዳ ዓለም ሊገልጽልህ የሚችለውና የውስጥህን ፈንቅሎ ሊያወጣ የሚችለው ቋንቋ አማርኛ ከሆነ እሱን ተጠቀም። ሌላ ቋንቋ ከሆነ እሱን ተጠቀም። እና የኛ ዋነኛው ማህበረሰባችን የመቀየር ስለሆነ ማህበረሰቡ በብዛት የሚጠቀሙ ይሄን ከሆነ ይሄን መጠቀም በጣም ጥሩ ነው ነው። እና ሌሎቹ በነገራችን ላይ በሀሳብ እየተራቀቅን ሄደን ለምን እኛ ዝቅ እናደርጋለን? ራሳችን ከተራቀቅን እኮ በሀሳብ ጥቁም ነገር ያለው ሀሳብ በብዛት የምናፈልቅ ከሆነ ሌሎቹ አማርኛ ይማራሉ ማለት ነው። ስለዚህ አማርኛው ላይ ያገኙታል። እኛ እኮ ወደን አይደለም እንግሊዘኛ የምንማረው እውቀት አለ ብለን እውቀት ያለው በእንግሊዘኛ ስለሆነ ነው በብዛት እን ለምን በሷሂሊ ያንፈልግም እውቀት። ለምን በቻይና ቆቆ አሁን ወደፊት ቻይና ሊሆን ይችላል እውቀት መሪ ከሆነ ስለዚህ የእውቀት የመፈለጊያ ዘዴው የመቀያየር የእውቀት አፍላቂዎች የሚገኙበት የሚናገሩበት የሚገልጹበት የመቀያየርን ሁኔታ የሚያሳይ ነው ነው። ስለዚህ ምንም ቢሆን መቼም እውቀት እስካለ ድረስ እና ያ እውቀት ማህበረሰብ ሆኖ እስከቀየረ ድረስ መቼም ቢሆን ይመጣሉ። ሀሳባችሁ እንደውም በእኛ ግንዛቤ፣ አሁን በእኛ በኢትዮጵያ ቋንቋዎች ምርምሮች፣ አጠቃላይ ስራዎች ቢሰሩ ተማሪዎቻችን፣ ተመራማሪዎቻችን ከመጻፍ ዝም ብለው እንዲሁ በብዙም ሳንረዳው ከመናገር ምንም ጥቅም የሌለው ነገር እንትን ከመተንተን ያወጣናል ከድህረ ገጽም እየገለበጡ ያው ትንሽ እየከሻሸኑ ማቅረብንም ያስወግዳል። ስለዚህ በራሳችን ቋንቋ ስናደርገው ያልተማረው የምንለውም ወይም ደግሞ በእውቀት ብዙ ያልገፋ የምንለውም ሰው የማንበብና የኛን ሀሳብ የመጋራት እድሉ ይጨምራል ማለት ነው። ስለዚህ በቋንቋ መጠቀም በጣም ይጠቅማል። የሚል እይታ አለን። እኛ ባህር ዳር ዩኒቨርሲቲ ከዚህ በኋላ እንበልና በእርሶ ግምት በዓለም ታዋቂ የምርምር ማዕከል የሚሆንበት ጊዜ ቅርብ ነው። እኛ በነገራችን ለዓላማችን በዓለም ታዋቂ መሆን የሚመጣው በኢትዮጵያ ታዋቂ ስንሆን ነው። የኛንትን ያለው ገጠር ላሉ ኢትዮጵያውያን ህይወቴን የቀየረ ቀየረ ዩኒቨርሲቲ ነው ብለው ታወቁን ታዋቂ ካረጉን ባለም ታዋቂ ነንም። ነው አለም የምንለው ገጠር መንደሮች ናቸው ሰው ነው እንጂ በኢንተርኔት ላይ ወይም ደግሞ አሜሪካን ሀገር ተጠርተን ከዚህ ዩኒቨርሲቲ ጋር እንደዚህ ደረጃ ወጣችኋል ስለተባልና አይደለም የኛ ዋና እንትን ገጠር ያለውን ሁኔታ ከቀየር ንዛ ላይ በእኛ ሐሳብ መሰረት ተቀየረ ከተባለ ተዋጥቷል ማለት ነው። በጣም አመሰግናለሁ ዶክተር ባይነው። እሺ አመሰግመን